ለሳምንታት በረሃብ አድማ መዝለቃቸው የተገለጸው እነ አቶ ጀዋር መሐመድ በአገር የሽማግሌዎችና የታዋቂ ሰዎች ማግባባት የረሃብ አድማውን ማቆማቸው ተገልጿል። ወደ መደበኛ የአመጋገብ ስርዓት በሚመለሱበት መንገድ ላይ ክትትል እየተደረገላቸው መሆኑንም የሕክምና አገልግሎት እየሰጧቸው ያሉት ባለሙያዎች ገልጸዋል። ሙክታር ጀማል ዝርዝር ይዟል። በቃሊቲ የእስር ቤት ቆይታ የጤናቸው ሁኔታ ሲባባስ ላንድማርክ ወደ ተባለው የግል ሆስፒታል የተወሰዱት የኦሮሞ ፌዴራላዊ ኮንግረስ አባላት እና አቶ ጀዋር መሐመድ መንግሥት መልስ እንዲሰጠን እንፈልጋለን የሚሉ ጥያቄዎችን በማንሳት የረሃብ አድማ ካደረጉና ከተደጋጋሚ የሽማግሌዎች ማግባባት በኋላ የረሃብ አድማውን ማቆማቸው ተገልጿል። እስረኞቹ አድማውን እንዲያቆሙ ለማግባባት በላንድማርክ ሆስፒታል ከተገኙ ታዋቂ ሰዎች አንዱ የኢትዮጵያ ብሔራዊ አትሌቲክስ ፌዴሬሽን ዋና አሰልጣኝ ኮማንደር ሁሴን ሽቦ ናቸው። እንደ አገር እንደምድ ዜጋ እየተፈጠረ ያለው ነገር ስላላ ስደስተን አነጋገና እንዲበሉልን ዘጠኝ ሰዎች አካባቢ ብዙ ሰዎች ነበር። ሁለታችን ብንገባ ተወሰነና፣ እንግዲህ እንደገባን ያው ሰዎቹ በጥሩ ኮንዲሽን ላይ አይደሉም። አጋጣሚ እንግዲህ እኛ ፈጣሪ ያላራቱን ያው ቁጭ ብለን ከነሱ ጋር አልቅቼን እግራቸው ላይ ወድቀን እግራቸውን ይዘን ብዙ ልመና ከብዙ ቦታ በኋላ ያውሻሉን ወሮወሮኛል እና ደስታውም ሀዘንም ተፈራረቁብን ነው ያለው። እና ያ በጣም ደስተኛ ይችላል በረሃብ አድማው ለአርባ ቀናት መዝለቃቸውና በትላንትናው ዕለት አድማውን ማቆማቸው የተገለጸው እና አቶ ጀዋር መሐመድ፣ አቶ በቀለ ገርባና አቶ ሐምዛ አዳነ ጤንነታቸው መታወኩን እና ለተጓዳኝ በሽታ ተጋልጠዋል ሲሉ ሐኪሞቻቸው ተናግረዋል። አቶ ጀዋር መሐመድን እና በተመሳሳይ በረሃብ አድማ የተሳተፉትን እስረኞች በበጎ ፈቃደኝነት ከሚከታተሉ የሕክምና ባለሙያዎች አንዱና የአንጀት ጨጓራና ጉበት ልዩ ሐኪም የሆኑት ዶክተር አብዲ ባቲ ታካሚዎቹን ወደ መደበኛ አመጋገብ ለመመለስ በትኩረት መከታተል ያስፈልጋል ብለዋል። ሰው ምግብ ካልወሰደ ሰውነት ኢነርጂ ለማግኘት የተለያዩ መንገዶችን ይጠቀማል። እሱም ከሌሎች ሪዘርቮች ላይ ይጠቀማል። እሱ ምንን ያመጣል? አንደኛው የሰውነት መቀጨጭን ያመጣል። እሱም ሶስቱም ላይ ሀያ አምስት ፐርሰንት ኪሏቸው ወርዷል። መጀመሪያ ከነበሩበት ማለት ነው። ስለዚህ እነዚህ ራሳቸውን የቻለ ሰውነታችን ላይ ለልብ፣ ለአእምሮ፣ ለጉበት፣ ለተለያዩ አካላት እንዲጠቅሙ ማዕድና ስጠት ራሱን የቻለ ጫና ያመጣል ማለት ነው። ልብ ላይ የአመጣት ችግር ላይመጣ ይችላል። ሮ ላይ የተለያየ ጫና ላይመጣ ይችላል። በዚህ ሂደት አሁን የአመጋገብ ስርዓታቸው ምንድን ነው የሚሆነው? እናንተስ በምንድን ነው ወደ መደበኛ የአመጋገብ መንገድ እንዲመለሱ የምትረዱት? አንድ ሰው ለዚህን ያህል ጊዜ ማለት ለአርባ ቀን ምግብ ሳይመገብ ማለት ነው ከአንድ ወር በላይ ምግብ ሳይመገብ ሲቆይ ራሱ ምግብ እንደገና መጀመር እራሱ የቻለ በጣም አስከፊ ችግሮች ሊያመጣ ይችላል። እሱ ሪፊዲንግ ሲንድረም ተብሎ ይታወቃል። ምግብ ሳይበሉ ወደ ምግብ መመለሱ ምግቡ ራሱ እንደገና የጎንዮሽ ጉዳቶችን አምጥቶ ልባቸው ላይ ኩላሊታቸው ላይ አእምሯቸው ላይ ጫና ይፈጥራል ከዚ ጋር ተያይዞ የማዕድናት እጥረትም ራሱን የቻለ ለልብ ለህይወት አስጊ የሆኑ ችግሮችን ሊያመጣ ይችላል ልብ ላይ አእምሮ ላይ ስለዚህ ምንድ ነው የሚደረገው እነዚህ የማዕድናት እጥረቶችን ምግብ ከመጀመራችን በፊት እነሱን ወደ ማስተካከል ነው የገባ ነው ማለት ነው ትላንት ማታ ጀምሮ ማዕድናቶችን በመስጠት እነሱን ማስተካከል ነው ከዛ በኋላ ደግሞ ምግብ ቀስ በቀስ ፕሮቶኮል አለው ራሱን የቻለ ቀስ በቀስ ለሚቀጥሉት ሶስት አራት ቀን ካሎሪ በየቀኑ እየተመጠነ ሰውነታቸው የሚችለውን ያህል እየፈጠም በዛ መልኩ ነው ወደ ኖርማል አመጋገባቸው የሚመለሳቸው ማለት ነው ታሳሪዎቹ የረሃብ አድማውን በጀመሩበት ወቅት ለመንግስት ያቀረቡት ጥያቄዎች ያለ አግባብ የተዘጉ የተቃዋሚ ፓርቲዎች ቢሮ እንዲከፈቱ የፖለቲካ እስረኞች እንዲፈቱና መንግስት የፖለቲካ ምህዳሩን እንዲያሰፋ የሚሉ ጥያቄዎች መሆናቸውን ያስረዱት ከጠበቆቻቸው አንዱ የሆኑት አቶ ከዲር ቡሎ ጥያቄዎቻቸው ምላሽ ባያገኙም ነፍሳቸውን ለማትረፍ ሲባል ሽማግሌዎቹ ባደረጉት ጫና የረሃብ አድማው መቋረጡን ለቪዮ አረጋግጠዋል። አጠቃላይ እነዚህ የሀገር ሽማግሌዎች፣ ባለ ሀብቶች፣ ምሁራን፣ የተለያዩ የህብረተሰቡ ክፍሎች ጥሪ ነው ያቀረቡት በእነዚህ ሰዎች በኩል እንዲገለጽላቸው ነው እንግዲህ ምንድን ያሉት ቃል በቃል እንግዲህ እናንተ ለኦሮሞ ህዝብ ጥቅም ሲባል ለፍትህ ሲባል ለፍትህ መስፈር ሲባል ለህዝቦች መከባት ሲባል እስካሁን ሞታቸዋል፣ ፈጣሪ አጎጅቷቸዋል። ነገር ግን ከአሁኑ በኋላ በዚህ በግብ አድማ መቀጠል ማለት ከአሁኑ በኋላ ያለው ሞት የኦሮሞን ህዝብ ለመግደልን ካልሆነ በስተቀር ምንም ፋይዳ ስለሌለው እንድታቆሙ የሚል መልዕክት ነበር የነበረው። እንግዲህ ይሄ ሂደት በነበረበት ሁኔታ ኮማንድ ደራፍት ሁሉ ሌሎችም የሃይማኖት አባቶች ብዙ ሰዎች ነበሩ። ቀርቦ የነበሩ ጥያቄ እናንተ ከምትፈልጉት በላይ የኦሮሞ ህዝብ ይፈልጋቸዋል። ስለዚህ መቆም አለበት። የኦሮሞን ህዝብ ጥያቄ የትንሹም፣ የትልቁም፣ የአዋቂም የአባገዳውን የሃይማኖት አባቱንም ጥያቄ አቅርቦ እግራቸው ተደርቆ አልቅሶ አስለቅሶ በኋላ ላይ እሺ ብሏቸው የራብ አድማ እንደሚያቆሙ ተስፋ ሰጥቷቸው ነው። ትናንት ላይ የተለያየ የነበሩ አካሄድ ነበር። በእናቶ ጀዋር መሐመድ መዝገብ የተከሰሱ ሀያ አራት ሰዎች በአርቲስት ሀጫሉ ሁንዴሳ ግድያ ማግስት በቁጥጥር ስር የዋሉ ሲሆን አቃቢ ህግ በሽብር በሰዎች መካከል ግጭት በመቀስቀስ ህገወጥ የጦር መሳሪያን በመያዝና በሌሎች ጉዳዮች ከሷቸው በእስር ላይ ይገኛሉ። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።